ህዝብን ህዝብ ከህዝብ የመለያየትና የተሳሳተ ፖለቲካዊ አስተሳሰብ እንዲሁም ኪራይ ሰብሳቢነት በኦሮሚያና በሶማሌ ክልሎች መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ተናገሩ በብር ዋጋ ማሽቆልቆል ምክንያት የነዳይ ዘይት እንደማይጨምርም ገለጹ ምክንያት አልባ ዋጋ ጭማሪ ያሉትንም መንግስታቸው በጥብቅ እንደሚቀጣ አስጠነቀቁ። የስራ መልቀቂያ ጥያቄ ካቀረቡ ሁለት ከፍተኛ የመንግሥት ባለሥልጣናት መካከል የአንደኛው እንደተፈቀደም ይፋ አድርገዋል። መለስካቸው አመሃ ዝርዝር አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ የህዝብ ተወካዮች ምክር ቤት የኢትዮጵያው ፓርላማ መደበኛ ጉባኤ ተገኝተው ቀደም ሲል የሀገሪቱ ፕሬዝዳንት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ላይ በምክር ቤቱ አባላት ለቀረቡ ጥያቄዎች የመንግስታቸው ምላሽ ሰጥተዋል። በምክር ቤቱ አባላት ከተነሱት አያሌ ጥያቄዎች አንዱ ከሶስትና ሁለት ዓመታት ጀምሮ በሀገሪቱ የሚታየውን አለመረጋጋትና ግጭትን እየተመለከተ ነበረ። ጠያቂው እንዳሉትም እነዚህ ግጭቶች የብዙ ዜጎችን ሕይወት ያጠፉና ከፍ ያለ ግምት ያለው ንብረት ያወደሙ ናቸው። የዚህ መንስኤው ምንድን ነው ሲሉም ጠይቀዋል። መስከረም 29 ቀን 2010 ዓ ም ፕሬዚዳንቱ ዶክተር ሙላቱ ተሾመ የሁለቱን ምክር ቤቶች የጋራ ስብሰባ ሲከፍቱ ይህም ትልቅ ጉዳይ ሳያነሱት መቅረታቸውስ ለምንድን ነው ሲሉ እኚሁ ወይዘሮ ታደለች ከበር የተሰኙ የምክር ቤቱ አባል ጠይቀዋል። ጠቅላይ ሚኒስትሩ በመልሳቸው ፕሬዚዳንት ሙላቱ ተሾመ የግጭቶችን ጉዳይ ለምን እንዳላነሱ ያሉት ነገር አልነበረም። የግጭቶቹ መንስኤ ነው ያሉትን ግን በተለይም በሶማሌና በኦሮሚያ ክልሎች መካከል የተፈጠረውን ግጭት አስመልክቶ የተሳሳተ የፖለቲካ አስተሳሰብና ኪራይ ሰብሳቢነት ናቸው ብለዋል። ፖለቲካዊ ምንጩ ህዝቦችን በአንድ ዓይን የማያይ አመራርም ሆነ የፓብሊክ ሰርቪስ ሠራተኛ፣ የጸጥታ ተቋም አካላት በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። በወሰን አካባቢዎች ላይ በምንመጣበትም ጊዜ ድርጅታችን ኢህአዴግም ሆነ የፌዴራል መንግስቱ ያስቀመጣቸውን ህዝብን ማዕከል ያደረገ የፌዴራል ስርዓት አደረጃጀትን እየተወ መሬትን ማዕከል ያደረገ አስተሳሰብ ስላለና ህዝቡ ከመሬቱ ተነጥሎ መታየት የሚገባ ሆኖ ሲያበቃ ይሄንን አስተሳሰብ የሚያራምዱ ኃይሎች በመኖራቸው ብለን አስቀምጠናል። ስለዚህ የተለየ ነገር ስለተከሰተ ሳይሆን በዚህ አስተሳሰብ ዙሪያ ያደረግነው ትግል ደካማ መሆኑ የዛ ውጤት ተደርጎ ነው መወሰድ ያለበት። ይሄ ፖለቲካዊ ምክንያት ካልተፈታ ግጭቶች ይቀጥላሉ። ጠቅላይ ሚኒስትሩ ሌላው ለግጭቱ መንስኤ ነው ያሉት ደግሞ ኪራይ ሰብሳቢነት በአካባቢው የተንሰራፋ መሆኑን በመግለጽ ነው። ምሳሌዎችንም እያነሱ ይህን ጥቅም ለማስጠበቅ እየተከናወኑ ናቸው ያሏቸውን ድርጊቶች ይዘረዝራሉ። በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ ሁለት ሚሊዮን ዶላር ይዘናል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። አለመረጋጋት ባለ ቁጥር ይሄንን ንግድ ለማስቀጠል የሚቻል መስሎ የሚታያቸው ጥገኞች በየጊዜው በሚያደርጉት ፍጥጫ የብሔር መልክ እንዲይዝ እያደረጉት ግጭቱ እንዲፈጠር ሆኗል። በምክር ቤቱ አባላት ከቀረቡ ጥያቄዎች መካከል ምጣኔ ሀብታዊ ችግሮችን የተመለከቱ ነበሩ። በተለይ በቅርቡ በብር ላይ የተደረገው የውጭ ምንዛሬ መጠን ማስተካከያ ዝቅተኛ ገቢ ባላቸው ዜጎች ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ እንደሆነ ይነገራል። በዕለት ከዕለት ኑሮ ላይም የፈጠረው ጫናም ከአሁኑ እየታየ ለመሆኑ የብዙሃን መገናኛ እየዘገቡ ይገኛሉ። መንግሥት እነዚህን ተጽዕኖዎች ለመቋቋም ምን አዘጋጅቷል? የሚለው የሌላዋ የምክር ቤት አባል ጥያቄ ነበረ። ጠቅላይ ሚኒስትሩ መንግሥት በጉዳዩ ላይ ሰፋ ያለ ምርምር ካደረገ በኋላ የብርን የውጭ ምንዛሬ መጠን ለመቀነስ እንደወሰነ አስታውሰው በመንግስታቸው ተደርጓል ያሉትን ዝግጅትም ዘርዝረዋል። ሕብረተሰቡ በስፋት ከሚጠቀሙበት ጉዳዮች አንዱ ትራንስፖርት። ስለዚህ የነዳጅ ዋጋ ላይ በዚህ ተመን ጭማሪ ምክንያት አንድም ሳንቲም የማይጨመርበት ሁኔታ መንግስት አስቀምጧል። በነዳጅ ላይ የሚመጣውን ትርፍ ጉዳይ መንግስት በድጎማ የሚሸከመው እንዲሆን አድርጎታል። ስለዚህ የትራንስፖርት ወጪ በተለመደው በመደበኛው መንገድ የሚሄድበትን ሁኔታ አመቻችቷል። እናም የነዳጅ ዋጋ ነዳጅን የሚጠቀሙ ጉዳዮች ላይ ምንም አይነት ጭማሪ እንዳይደረግ አድርጓል። አክለውም መንግስታዊ የፍጆታ እቃዎች አቅርቦትና ስርጭትን በማሻሻል በሸማቹ ላይ ሊደርስ የሚችለውን የተጨማሪ ዋጋ ሸክም ለማስቀረት መንግስታቸው እርምጃዎች እየወሰደ መሆኑን አስረድተዋል። በውሃና በኤሌክትሪክ ዋጋ ላይም የሚደረግ የዋጋ ጭማሪ እንደማይኖር አስታውቀዋል። ከዚህም በተረፈ የዘንድሮው የመኸር ምርት ከፍ ያለ እንደሆነ ጠቅሰው ለውሳኔው ከተመን የገቡ ታሳቢዎችን የተደረጉ ዝግጅቶችንም ዘርዝረዋል። ይሁንና ምክንያት በሌለው የዋጋ ጭማሪ ላይ መንግስታቸው ይቅርታ እንደሌለው አስጠንቅቀዋል። በስቶክ ላይ ያሉ እና ምንም አይነት ዋጋ ለመጨመር ኢኮኖሚያዊ ምክንያት በሌለበት ሁኔታ ዋጋ የሚጨምሩ የንግዱ ህብረተሰብ አካላት ካሉ በእነዚህ ላይ የማያዳግም እርምጃ ለመውሰድ መንግስት የሚንቀሳቀስ መሆኑን አቅጣጫ አስቀምጦ በመሄዱ ነው። ከዚህ አኳያ እርምጃዎችን መውሰድ አሁንም ጀምረናል። ወደፊትም ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው። ስለዚህ ከዋጋ ማለት የብር የውጭ ምንዛሪ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር የጀመር ነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት ነው። ሰሞኑን የፖለቲካ መላምቶች መለዋወጫና የውይይት መነሻ ከሆኑ አጀንዳዎች መካከልም ከምክር ቤቱ አባላት ለጠቅላይ ሚኒስትሩ በቀጥታ በጥያቄ መልክ የተሰነዘሩ ጉዳዮች ነበሩ። የሁለቱ ነባር የኢህአዴግ አባላትና ፖለቲከኞች የአቶ በረከት ስምዖንና አቶ አባዱላ ገመዳ ከመንግሥት የኃላፊነት ስፍራ የመልቀቅ ጥያቄ ከምን ደረጃ እንደደረሰ ማብራሪያ የሚጠይቅ ነበረ። አቶ ኃይለማርያም ይህ ሊለመድ የሚገባው ድርጊት መሆኑን አስገንዝበው ተፈጥሯዊ ነው የሚል አይነት መንደርደሪያም ሰጥተዋል። አለፍ ብለውም ብዙ ታዛቢዎች ከሚሉት በሚጻረር መልኩ የኢህአዴግን ሕልውናና ጥንካሬም ከጥያቄ የሚያስገባ ጉዳይ አይደለም ይላሉ። ለማንኛውም ግን የአቶ በረከት ጥያቄ ቁርጥ ያለ ምላሽ አግኝተዋል። ክቡር አቶ በረከት ጥያቄያቸውን ሲያቀርቡ ይሄ የመጀመሪያ ጊዜያቸው አይደለም። ከዚህ በፊትም በተደጋጋሚ ጊዜ ይሄን እንዲመሰል ጥያቄ አቅርበው በድርጅታችን ባህል መሰረት የተወያይን፣ አሁን ጊዜው እንዳይደለ እና ወደፊት የሚታይ እንደሚሆን መግባባት በመፍጠር በትግሉ እንዲቀጥሉ ሲደረግ የመጣ ጉዳይ ነው። አሁን በደረሰው ደረጃ ግን ጥያቄያቸው ተደጋግሞ የቀረበም እንደመሆኑ መጠንና እሳቸውም አሁን በዚህ ሰዓት መውጣት እፈልጋለሁ ብለው አቋም በመያዛቸው ምክንያት ድርጅታችን እንደተለመደው በጣም በከፍተኛና በላቀ ምስጋና ላደረጉት አስተዋጽኦ፣ በጣም ብዙ አስተዋጽኦ አድርገዋል። ለዚህ አስተዋጽቸው የላቀና ታላቅ ምስጋና በመስጠት በመረጡት መንገድ ተቀባይነት አግኝተው መልስ እንዲሰጥ ሆኗል ማለት ነው። የአቶ አባዱላ ገመዳን ጉዳይ በተመለከተ ደግሞ የክቡር አቶ አባዱላ በተመለከተ ግን ለመጀመሪያ ጊዜ የቀረበ ጥያቄ ነው። ጥያቄያቸው ከቀረበ በኋላ ከእሳቸው ጋራ ውይይት ተጀምሯል። ነገር ግን ውይይቱ አልተጠናቀቀም። በእኛ እምነት፣ በባህላችን በድርጅታችን ባህል መሰረት ተከታታይ ውይይቶች በጉዳዮች ላይ እናደርጋለን። ምንም አይነት ጥያቄ ሊነሳ ይችላል። እነዚህ ጥያቄዎች ግን በሰከነ ዲሞክራሲያዊ በሆነ ውይይት ይፈታሉ የሚል እምነት አለን። ከዚህ አኳያ ውይይቶችን ቀጥለናል። ይሄ ውይይት ውጤቱ ምን እንደሚሆን በሂደት የምናየው ሆኖ ነገር ግን እዚህም ላይ መታየት ያለበት ክቡር አቶ አባዱላም ቢሆኑ በጎ ፈቃዳቸው ሆኖ መልካም ፈቃዳቸው ሆኖ ይሄንን ኃላፊነታቸውን እየሰሩ ቢቀጥሉ በእኛ በኩል ደስተኞች ነን። ነገር ግን አሁንም የእሳቸውንም ፍላጎት አይተን በውይይቱ መጋባደጃ ላይ እሳቸውም ከመንግስት የኃላፊነት ቦታ እነሳለሁ ብሎ የሚሉ ከሆነ ፈቃዳቸውን ተከትለን ይሄን መልቀቂያ ልንሰጥ የምንችል ነው ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገሪቱ ከጎረቤት ሀገሮች ጋር ስላላት ግንኙነትም ተጠይቀዋል። በአጠቃላይ ከብዙዎቹ ጋር በመልካም ግንኙነት የተሳሰረች እንደውነች ገልጸው ኢትዮጵያ በደቡብ ሱዳንና በሶማሊያ ሰላምንና መረጋጋት ለማምጣት እያደረገች ናት ያሏቸውን መልካም ክንውኖችም ዘርዝረዋል። በተለይም በሶማሊያ ዛሬም ቢሆን በአሚሶም ውስጥ ካሰማራችው ሰራዊት በተጨማሪ በራሷ ውጪ የሀገሪቱን መንግሥት ለማገዝ ሰራዊት እያሰማራች እንደሆነ አስታውሰዋል። ይሁንና ሰሞኑን በሞቃዲሾ በአልሸባብ ተፈጽመዋል ያሉትን ታላቅ ጥፋት ከዓለም አቀፉ ድጋፍ መቀነስ ጋር አያይዘውታል። ዓለም አቀፉ ህብረተሰብ የተወሰነ መረጋጋት በሶማሊያ እንደመጣ በማየት ከዚህ ቀደም የሚሰጠውን ድጋፍ በሚፈለገው ደረጃ ባለመስጠቱ ምክንያት ይሄ ጉዳት ደርሷል። ከዚህ ተምሮ የዓለም አቀፉ ህብረተሰብ አሁንም ድጋፉን አጠናክሮ እንዲቀጥል እንጠይቃለን። እንደምታውቁት የዓለም አቀፉ ህብረተሰብ ድጋፍ የቀነሰ የምንልበት አንዱ ምክንያት በአሚሶም የአፍሪካ ህብረት ያሰማራው የሰላም አስከባሪ ኃይል ቁጥሩ እንዲቀንስ ከፍተኛ ውሳኔ አሳልፏል። ቁጥሩ ቀንሶ እንኳን ቀርቶ ቁጥሩ ጨምሮም አልሸባብን የመታገል ጉዳይ ምን ያክል አሳሳቢ እንደሆነ የሚያሳይ ነው። ስለዚህ በዚህ አጋጣሚ የዓለም አቀፉ ህብረተሰብ የነፈገንን ድጋፍ በአስቸኳይ እና በአጭር ጊዜ እንዲያመጣ ማድረግ ወሳኝ እንደሆነ ለማስመር እፈልጋለሁ። ጠቅላይ ሚኒስትሩ በሀገሪቱ መገናኛ ብዙሀን አሁን በገዢው ግንባርና በተቃዋሚ ፓርቲዎች መካከል እየተካሄደ በሚገኘው ድርድርና በሌሎች አያሌ ሀገራዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ